በአለፈው ወር እና በቀደመው በያዝነው የክረምት ወራት በትግራይ እና አማራ ምዕራባዊ አውራጃዎች እንዲሁም በቤኒሻንጉል ጉሙዝ አካባቢ በመጠንና በቦታ ሽፋን የዝናብ እጥረት እንደነበረ ተገልጸዋል። በከፍተኛ ደረጃ ግን የዝናብ እጥረት ያጋጠመው በአማራ ምዕራባዊ አውራጃዎች፣ በትግራይ፣ በአፋር፣ በኦሮሚያ ምስራቃዊ አጋማሽ፣ በድሬዳዋ፣ በሐረሪ እና በሶማሌ አካባቢዎች እንደሆነ በብሔራዊ የሜቴሮሎጂ ኤጀንሲ በኩል ቀደም ሲል በተጨማሪ የተገለጸ ነው። አሁን ሁኔታው ባለበት ደረጃ ከምን ላይ እንዳለ እና ምን ያህል ዜጎች የተጠቁ እንዳሉ የሚገልጹልን በአደጋ መከላከል እና የምግብ ዋስትና ዘርፍ ሚኒስትር ዴታ አቶ ምድኩ ካሳ ናቸው። በተባበሩት መንግስታት ድርጅት እንደዚሁም ሁለትዮሽ ግንኙነት ካላቸው መንግስታትና ከዓለም አቀፍ መንግስታዊ ያሉ ድርጅቶች ጋር በመሆን የጋራ ግምገማን ያደረግ ነው። በዚህ መነሻነት የበልግ ዝናብ ብዙ ቦታዎች ላይ በስርጭት ያልተሰካከለ ነዛባ ስለነበረ ወደ 45 ሚሊዮን ተረጂ ነው የሚኖረን እንደ ኤሮፓ አቆጣጠር እስከ ዲሴምበር 31 ድረስ። ስለዚህ ለዚህ ህዝብ ድጋፍ የሚውል እርዳታ ጥሪ እናደረግ ነው። ይህንን ጥሪ ስናደርግ ትልቁን ድርሻ የኢትዮጵያ መንግስት ነው የሚወስደው። በመቀጠል እስካሁን ድረስ ከኢትዮጵያ መንግስት ጋር ለጋሽ ሆነው የሚሰሩ መንግስታትና የተለያዩ ዓለም አቀፍ ድርጅቶች ናቸው። ይህ የእርዳታ መጠን በግዢ መልክ እንደሚከናወን አያይዘው ሲያብራሩ አንደኛ የኢትዮጵያ መንግስት በፌዴራል ደረጃ 700 ሚሊዮን ብር ወይም በዶላር ሲመነዘር ወደ 33 ሚሊዮን የአሜሪካን ዶላር መድቧል። ከዛ ባሻገር ደግሞ በሀገር ውስጥ የሚገዛው የእህል ግዢ እንደጠበቀ ሆኖ ነው። ከዓለም ገበያ የ222 ሺህ ሜትሪክ ቶን የስንዴ ግዢ ሂደት ላይ ነው የሚገኘው። የእንግዲህ የፌዴራል መንግስት ድርሻ ሲሆን ከዚህ ባሻገር ክልሎች በራሳቸው የክልል መንግስታት እስከ ቢሊየን የኢትዮጵያ ብር የሚቆጠር በጀት መደብ ድርቅ ያስከትለውን አሉታዊ ተጽዕኖ ለመቋቋም ስራ እየሰሩ ነው የሚገኙት። ይህንን መሰል የድርቅ ሁኔታ በሀገሪቱ ተደጋግሞ ታይቷል። አስቀድሞ ተንብዮ አቅርቦቱን ማዘጋጀትና ለአንዴና ለመጨረሻ ይህ መገታት አልተቻለ ይሆን ላልኳቸው፣ አሁን የሊኖን ክስተ ስንወስድ በ1982 እንዲሮፓን እንደዚሁም በሁለት ሺ ሁለት ተከስቷል። በሀገራችን ይሄ በራሱ ችግሮች እያስከተለ ያለፈው ትልቁ ነገር ተመጣጣኝ የሆነ ምላሽ እየሰጠ ባይመጣ ኖሮ የልማቱ ስራ በዛው ሳለ የአደጋ ስጋት ቅነሳ ስራ ነው በራሱ እና በኢኮኖሚ እድገታችን ልክ ምላሽ ባንሰጥ ኖሮ አሁን የምንለው አራት ነጥብ አምስት ሚሊዮን ቁጥር ያድግና ከእጥፍም በላይ ሆን ይችል ነበር። የኢትዮጵያ ስነ ተዋልዶ ማደግ ወደ ሶስት በመቶ በዓመት ተገምቷል። ይህንን ተከትሎ ለዘለቄታው በምግብ እጥረት አኳያ ከወዲሁ ከታየ ለዘለቄታው ዋስትና ምን ይሆናል? በመሰረቱ የህዝብ እድገቱን አንደኛው ማመጣጠኛ መንገድ ሴቶች ላይ የሚሰራ ስራ ነው። አንዱ አሁን በትምህርት ቤት ደረጃ ለሴቶች ቅድሚያ ሰተን የሴቶች የትምህርት ተሳትፎን ማሳደጉ እዛው ሳለ የተስተካከለ ህዝብ ብዛት ከኢኮኖሚ እድገቱ ጋር የተመጣጠነ እንዲሆን ማድረጊያ መንገድ ነው። ምክንያት ሴቶች በተማሩ ቁጥር የሚወልዷቸውን ልጆች ቁጥር የመመጠን አምራች ዜጋ እንዲሆኑ የማብቃት ኃላፊነት አለባቸው። ስለዚህ በዚህ ረገድ የስነ ህዝብ ፖሊሲ እንደጠበቀ ሆኖ የሴቶች የትምህርት ተሳትፎ ማሳደግ አንዱ ነው። ሁለተኛ የጤና ኤክስቴንሽን አገልግሎት ነው ሁለት የሴት ባለሙያዎች በቴምፕላስ ዋን የሰለጠኑ አርሶ አደር ውስጥ አሉ ቀበሌ ላይ እነዚህ ከቤት ወደ ቤት እየሄዱ የ16ቱ የጤና ፓኬጅ መካከል አንዱ የሆነው የቤተሰብ መጣኔ አገልግሎት ትምህርት ይሰጣሉ ጌታቸው ተድላይ ለጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ